ዲሞክራሲ በተግባር ቪዥን ኢትዮጵያ ወይም ራዕይ ለኢትዮጵያ የሚባለው ሲቪክ የምሁራን ስብስብ ሰባተኛ ጉባኤውን ኢትዮጵያ ውስጥ ሊያካሂድ ነው። ቡድኑ ኢትዮጵያ ውስጥ ሲሰበሰብ የመጀመሪያ ጊዜው ሲሆን ለዚህ የሁለት ቀን ጉባኤ ከመላው ዓለም አዲስ አበባ የሚገቡ ኢትዮጵያውያንና ትውልደ ኢትዮጵያውያን ምሁራን ጥናታዊ ጽሑፎችን እንደሚያቀርቡበት ተገልጿል። የቪዥን ኢትዮጵያን ፕሬዚደንት ዶክተር ጌታቸው በጋሻውን ሰለሞን አባተ አነጋግሯቸዋል። ውይይታቸው ባጭሩ ቀጥሎ ይቀርባል። ዶክተር ጌታቸው በጋሻው፣ ጤና ይስጥልኝ። እንደምን አመሹ? እናይስትልኝ በአሜሪካ ድምፅ ያላችሁ እንዴት ናችሁ ሰላም እግዚአብሔር ይመስገን በቅድሚያ እንኳን ለኢትዮጵያ በቃችሁ እንኳን የመጀመሪያውን ጉባኤያችሁን ሰባተኛ በአጠቃላይ ለድርጅታችሁ የሆነውን ጉባኤ ኢትዮጵያ ውስጥ ለማድረግ አደረሳችሁ ማለት ፈልጋለሁ እና እስቲ ስለ መጪው ሀሳባችሁ ስለ መጪው ጉባኤያችሁ ስለ ራእይ ለኢትዮጵያ ጥቂት ይንገሩኝ፣ እስኪ። እጅግ እናመሰግናለን። ለዚህ እንግዲህ አንዳንድ አባሎቻችን አሁን ኢትዮጵያ መግባት ጀምረዋል ዋናው የቦርዱ አባላት ደግሞ ፊታችን ያለው እሑድ ይገባሉ አዲስ አበባ እና ይሄንን ጉባኤ በተሳካ መንገድ እናካሄደዋለን ብለን ተስፋ እናደርጋለን። የፊታችን እሁድ ሲሉኝ ታህሳስ ሰባት መሆኑ ነው? አዎ ጉባኤው የሚካሄደው በታህሳስ አስራ ስምንት እና አስራ ዘጠኝ ነው፣ ሐሙስና አርብ ከዛ አንድ አስር አስራ አንድ ቀን ቀደም ብለን በቦታው ላይ በመገኘት የሚያስፈልጉ የጎደሉ ዝግጅቶችን ለማድረግ እንድንችል ጊዜ ለመስጠት ነው። መቼ ነው ያሰባችሁት ለመሆኑ ይህን ጉባኤያችሁን አዲስ አበባ ላይ ለማድረግ? ጉባኤውን አዲስ አበባ ላይ ለማድረግ ያሰብነው ክቡር ጠቅላይ ሚኒስትር ዶክተር አብይ እዚህ አሜሪካ ጁላይ እንግዲህ በፈረንጅኛው ካሌንደር ነው ሀያ ሰባት የመጡ ጊዜ ቪዥን ኢትዮጵያ ከኢትዮጵያ ኤምባሲ ጋር በመተባበር አንድ ደማቅ የእራትና የመተዋወቂያ ስብሰባ አድርጎላቸው ነበር። በዛ ላይ በእኛም በኩል የቀረቡ ሀሳቦች አሁን በአገሪቱ ውስጥ የሚካሄዱትን ለውጦች እና መሻሻሎችን በመደገፍ ከእንግዲህ ተግባራችን በሙሉ አገራችን ኢትዮጵያ ውስጥ እንዲገባ እንደምንፈልግና የእሳቸውን መንግሥት እንዲተባበርን በአደባባይ ኦፊሽሊ ጠይቀን እሳቸውን መልካም መልስ የእሽታ ብቻ ሳይሆን የመማጸን አገራችሁ የኢትዮጵያ ምሁራን አገራቸው ገብተው አገራቸውን መርዳት፣ መሳተፍ፣ አገልግሎት መስጠት መጀመር አለባችሁ ብሎም ባሉት ጊዜ ነው። እዛው ላይ ጥያቄያችንን አቅርበን ከዛ ጊዜ ጀምሮ እንግዲህ እኛ ዝግጅቱ ላይ ነው ያለ ነው። በዛ መሰረት በኤምባሲው በኩል በፈረንጅ መስከረም ሰባት ሴፕቴምበር ሰባት በደብዳቤ አመለከትን ኢትዮጵያ ሄደን ለማዘጋጀት እንደምንችል። ከዛ በኋላ ይሄን ሰፊ ጉባኤ ትልቅ ጉባኤ የሁለት ቀን ጉባኤ ብዙ ምሁራን የሚሳተፉበት ትላልቅ የጥናት ግኝቶች የሚገለጡበት ስብሰባ ለማዘጋጀት ችለናል። እነማን ናችሁ ለመሆኑ? ዶክተር ጌታቸው ቪዥን ኢትዮጵያ ወይም ራይ ለኢትዮጵያ በአማርኛው አጠራራችን የተቋቋመው በተለያዩ የአሜሪካ የአውሮፓና ኤስያ ከተማ ውስጥ አገሮች ውስጥ ያሉ ምሁራን፣ ባለሙያዎች እና የመብት ተከራካሪዎች ነው። አላማውም ለማንኛውም የፖለቲካ ሀይል ወገንተኛ ሳይሆን፣ ለማንኛውም መንግስት ተገዢ ሳይሆን ነጻ የኢትዮጵያኖች ተመራማሪ ሀሳቦች እንዲሰሙ ለማድረግ የተከበረ መድረክ በማዘጋጀት ሰው በስራው ተከብሮ ያንን ከህዝቡ ኢትዮጵያ ህዝብ ጋር በአገሩ ጉዳይ ላይ ለመግለጽ የሚችልበት ጥያቄዎች፣ የሚጠየቅበት መልስ የሚሰጥበት ሁኔታን ለመፍጠር ነው። ካሁን በፊት ዝም ብሎ የሀሳብ መግለጫ መድረኮች ናቸው በብዛት እንዲሁ ስሜታዊ ሀሳቦች የሚገለጹበት ይሄ ከሚሆን በጥናት ላይ የተመሰረቱ እውነትን ዴታ አሃዛዊ ድጋፎችን ያሏቸው ሀሳቦች፣ በምርምር የተገኙ ሀሳቦች እንዲመጡና እንዲስተናገዱ ለማድረግ የተቋቋመ ነው። በዚህ መሰረት ነው እንግዲህ ሰባት ጉባኤ ያዘጋጀው እንደው ወደ ኋላ መለስ ብለን ካየ ነው የመጀመሪያው የኢትዮጵያና የኤሪትሪያ የወደፊት ግንኙነት ምን መሆን አለበት ብሎ በሁለት ሺ አስራ አምስት ላይ ነው አሁን ለምሳሌ የመጀመሪያውን ያቀረበው ከተቋቋመ አንድ ዓመት በኋላ እንዲህ እና ዛሬ ስንመለከት ያኔ እዛ ላይ የቀረቡ ሀሳቦች ዛሬ በዶክተር አብይ መንግስት ጥሩ መልካም ግንኙነት በኢትዮጵያና ኤርትሪያ መሀል ተፈጽሞ ተግባራዊ ሆኖ ለሁሉም የአካባቢው ሕዝብ ሰላም ሁኔታ መፍጠሩን ስናይ እኛ የጀመርነው ነው ለማለት አይደለም። ይሄ የእሳቸውና የእሳቸው መንግስት ነጻ ሀሳብ ያመጣ ነው ብለን እናምናለን። እኛም ግን የኢትዮጵያ ምሁራን ሀገራቸውን በሚመለከት በዚህ ጉዳይ ላይ ሀሳባቸውን ቀደም ብለውም ገልጸዋል። ያንን ለማስተናገድ ችለናል እና በጣም ደስተኛ ነን። ከዛ በተከታታይ Yasga Ja Nachcho ara. ጉባኤዎች ነበሩ። እነኚህ በሙሉ በኢትዮጵያ ውስጥ የሽግግር ሁኔታ በሚሉ ሽግግርና ዴሞክራሲያዊ መዋቅሮችን ወይ ስርዓቶችን ለመገንባት ሽግግርና የአካባቢ የአገር ጸጥታን ለማረጋገጥ ሽግግርና የአገሪቱ ሕገ መንግስትና የፌዴራል አወቃቀርን እነኚህን በሚመለከቱ ላይ በጣም ጥሩ ጥናታዊ ጽሑፎችን ያስተናገድንበት እና ይሄ የሽግግር ጊዜ ሊገጥማቸው የሚችላቸውን ችግሮች ሁሉ ቀደም ብለን በማየት በእነኚህ ላይ ሀሳቦችን እንዲቀርቡ በማድረግ በዚህ በኢትዮጵያ የሽግግር ሁኔታዎች ላይ ባለ ጉዳዮች ባለ ድርሻዎች እነማናቸው የሚሉትን ለይቶ በማውጣት እነኚህ ሐሳቦች እንዲንጸባረቁ ለማድረግ ችለናል። ከዛም ዶክተር አብይ ጠቅላይ ሚኒስትሩ በሚመጡበት ጊዜ አጠር ያለች መልካም ስብሰባ ለማካሄድና እሳቸውም ከኢትዮጵያ ማህበረሰቦች የሚቀርቡ ቆፍጠን ያሉ ይላሉ ሀሳቦች አጠር አጠር ብለው ቀርበውላቸው እንዲሰሙ አውቅተናል። እሳቸውም እነኛን ሰምተው ለእነኛ ደግሞ መልስና ጥሪዎችን እንዲያቀርቡ ለማድረግ ችለናል። አሁን ደግሞ እንግዲህ ከሽግግር ወዲያ ባለው ሁኔታ ከኮንፍሊክት ወይም ከጸብ ከአምባጓሮች በመለስ ባለችው ዴሞክራሲያዊት መንግስት ውስጥ መኖር ስለሚገቧቸው ወይም የሚነሱ ጥያቄዎችን በሙሉ እንግዲህ በሚመለከት አዘጋጅተን አቅርበናል እና ይረዳል ብለን እናምናለን። የኢትዮጵያ መንግስትም፣ የኢትዮጵያ የፖለቲካ ድርጅቶችም፣ የተለያዩም የህብረተሰቡ ክፍሎች በዚህ ጉባኤ ላይ በመገኘት ጥያቄዎችን ለመጠየቅ ወይም ያቀረቡ ሀሳቦችን ለማብራራትና ለማዳበር እድል የሚያገኙበት እኛም የምንማርበት ይሆናል ብለን ተስፋ እናደርጋለን ይህንን ሀሳብ እንግዲህ ከጸነሳችሁት ጊዜ ጀምሮ ያለፈው ጊዜ ወደ ሶስትና አራት ወር ቢሆን ነው እንግዲህ ነሐሴ መስከረም ጥቅምት ህዳር ማለት ነው ይህንን ጉባኤያችሁን ለማዘጋጀት የወሰዳችሁት ጊዜ የጉባኤያችሁን መርሃ ግብር ስመለከት ወደ ሀያ የሚሆኑ በጣም ግዙፍ ግዙፍ ሀሳቦችን የያዙ ጥናታ ጥንታዊ ወረቀቶች ይቀርባሉ እዚህ ላይ የሰፈሩት ስሞች ዶክተር ጌታቸው መቼም ግዙፍ ሀብት ነው እያየሁኝ ያለሁት ኢትዮጵያ ብዙ ትጠብቃለች ህዝብ ብዙ ይጠብቃል መንግስት ተቋማት ብዙ ይጠብቃል ከእንደዚህ አይነት ጉባኤ ለመሆኑ ይህንን በሚያካክሉ ግዙፍ ርዕሶች ላይ እነዚህ ባለሙያዎች በቂ መረጃ ለማሰባሰብ በቂ ጥናት ለማድረግ ለኢትዮጵያ ለመጪ ጊዜዋ ግብዓት ሊሆን ይችላል የሚል ፍሬ ከዚህ ከጉባኤያችሁ እንዲወጣ ለማድረግ በትክክል በእርግጥ ውሳኔውን ከመስከረም ወዲህ ነው ብንለው በዚህ መልክ ለማዘጋጀት እንጂ እነኚህ ጥያቄዎች ከአሁን ቀደም ተነስተው ስንወያይባቸው የነበሩ ግን ከዚህ ከፖስት ኮንፍሊክት ወይንም ደግሞ ከማህበረሰባዊ ግጭቶች ባሻገር ባለው የለውጥ ሂደት ላይ እንዴት ይውላሉ? በሚለው ላይ ከዛ ጋር በማዛመድ እንዲቀርቡ ተደረጉ እንጂ ከአሁን በፊት የኢትዮጵያ ምሁራኖች ብዙ ሲያስቡባቸው የነበሩ ናቸው። እና አሁን ለምሳሌ የአገሪቱ ኢኮኖሚ ላይ ከረጅም ጊዜ ጀምሮ እኔም በሙያ ኢኮኖሚስት ነች፣ ብዙ ጽሁፎችን የኢትዮጵያ ኢኮኖሚስቶች ብዙ ክርክሮችን፣ ሀሳቦችን ስናቀርብ የነበረበት ነው። አዲስ ነገር አይደለም። እና አሁን በታዋቂ ኢኮኖሚስቶች ፓነል ዲስካሽን ይሄ ደግሞ ከዚህ ከአሜሪካ በምንሄደው ብቻ ሳይሆን እዛ አገር ቤትም ካሉት ከእንደነ ዶክተር በፈቃዱ ደግፌ ጋር በመሆን የሚደረግ ፓነል ዲስካሽን ነው። አዲስ ርዕስ አይደለም። አሁን ሌላኛው እንደዚሁ እንደ ፓነል ዲስካሽን ቴክኖሎጂና የኢትዮጵያ እድገትን በሚመለከት አዲስ ነገር አይደለም። እንዲያውም ይሄ ወጣቱ የእኛ በእነኚህ ላይ ብዙ ጊዜ ሲመክር የነበረበት ጊዜ ዶክተር አብይ የመጡ ጊዜ እዛ ሲሊካን ቫሊ የነበሩት ወጣቶች እሳቸውን ተቀብለው ለማነጋገር ሲዘጋጁ የነበረበት ግን በዚህ በቴክኖሎጂው ዓለም ውስጥ ያሉት እያደጉ ያሉት የእኛ ወጣቶች ሲያጠኑ የነበሩ አገራችንን እንዴት ምን ይዘን አገራችን ብንገባ ነው አገራችንን ለማሳደግ የምንችለው ብሎ ቀደም ብለውም ሲሰሩ የነበሩ አንዳንዶቹ እንዳውም አሁን በዚህ ፓነል ዲስከሽኑ ላይ የሚሳተፉ ኢትዮጵያ ውስጥ ገብተው እዛው እየሰሩ ያሉ አሁን እዚህ ውጭ ያሉት የነሱ አባላት ጭምር እንግዲህ ሄደው ይወያያሉ። ስለዚህ አሁን ከመስከረም በኋላ ተነስተን አጥንተ ነው ያገኘነው ነው የሚል አይደለም። የተገኙ በጣም ብዙ የቋንቋን አስመልክቶ የአገሪቱን የአስተዳደር ቅርጽ አስመልክቶ ብሔራዊ ስሜትን አስመልክቶ የማንነት እና የብሔራዊ አንድነት ጥያቄዎችን አስመልክቶ ሕገ መንግሥታዊ ድጋፎችን የሕግ የበላይነት የሚሰፍርባቸውን የማጥናት የቆዩ ነገሮች ናቸው እና እነኚህ ዛሬ ባለው ከለውጡ ከሽግግሩ ሂደት ጋር አዛምዶ የማቅረብ ነው። ያለፈውን ሶስት ወር የተጠቀምነው እንጂ እስከዚህ እንግዳ የሆኑብን ርዕሶች ጀምረን የተዘጋጀን አይደለም ለማለት ነው። መቼም እናንተን የምታካክሉ ባለሙያዎች እና ምሁራን ከድፍን ዓለም ተሰብስባችሁ ወደ ሀገር ገብታችሁ ስትመክሩ መንግስት ብዙ ነገር ይጠብቃል ከእናንተ ይጠብቃል ማለት ደግሞ ግብአት ሊያደርገው ጭምር ማለት ነው። ለሀገር ግንባታ ጉዳይ ለመጪ የሽግግር ጊዜ ቅድም እንደገለጹልኝ ጉዳይ ሊጠቀምበት ነው የሚፈልገው። ጠቅላይ ሚኒስትሩ አሜሪካ በነበሩ ጊዜም በብዙ መድረኮች ላይ ብርቱ ጥሪ ነበር ሲያደርጉ የነበረው። ይሄ ማለት ኑልን፣ ተሳተፉ፣ ድርሻችሁን ተወጡ ነው እያሉ ያሉትና ለዚህ ጉባኤያችሁ የኢትዮጵያ መንግሥት ምን ያህል እውቅና ሰጥቷል? ምን ያህል አብሯችሁ ሊሰራ፣ ምን ያህል በጉባኤያችሁ ላይ ተሳትፎ ሊኖረው ተዘጋጅቷል? ለዚህ ጥያቄ እጅግ እጅግ አመሰግናለሁ። ጥሩ ጥያቄ ነው። የኢትዮጵያ መንግስት ለጉባኤው እውቅና ሰጥቷል። በዚህ አጋጣሚ እዚህ ዋሽንግተን ዲሲ ያለውን የኢትዮጵያን ኤምባሲ በጣም ለማመስገን እንፈልጋለን። ከዚህ ከሰፕቴምበር ሰባት በፈረንጆች አቆጣጠር ጀምሮ ይህን ጉባኤ አዲስ አበባ ወስደን እዛ በጥሩ የስብሰባ ቦታ ላይ በተለይ በመንግስት ውስጥ ከፍተኛ ቦታዎችን ይዘው ያሉ የፖሊሲ ውሳኔን ለማድረግ የሚችሉ ኃላፊዎች በአገሪቱ የትምህርት ተቋሞች ውስጥ በተለይ ዩኒቨርሲቲዎች ውስጥ መምህራን እና ኃላፊዎች የሚሆኑ እንዲገኙ እና እንዲሳተፉ እንዲሳተፉ ስንል እንዲሰሙ፣ እንዲጠይቁ፣ ሀሳብ እንዲያቀርቡ ማለታችን ነው። ያልተብራሩ ነገሮችን ለማድረግ እንድንችል ጥሩ የስብሰባ ሆል፣ ለምሳሌ የዚህ የኢኮኖሚክ ኮሚሽን ፎር አፍሪካ የሚባለው አንዱ ደህና የመሰብሰቢያ ቦታ ነው። ይሄን ይሄን ለእኛ እንዲገኙ በማድረግ በኢትዮጵያ የውጭ ጉዳይ ሚኒስቴር በኩል ጥረቶች እንደሚደረጉ ቃል ገብተውልን እንግዲህ በዛ መሰረት ከአሁን እንዲያውም ዛሬ በዛሬው እለት አንድ ባልደረባችንን ወደ ኢትዮጵያ ልከናል። ወደ ኢትዮጵያ የውጭ ጉዳይ ሚኒስቴር ሄዶ ይሄን ነገር በተረጋገጠ መልክ የስብሰባው ቦታ ኢሲኤ በነኛ የሁለቱ የስብሰባ ቀኖች ላይ ክፍት ሆኖ ለኛ ሊሆን እንደሚችል አረጋግጠናል እና ከዚህ ቀጥሎ እንግዲህ የውጭ ጉዳይ ሚኒስትር በዛ ላይ የሚያደርገውን ነገር ምናልባት ነገ ተነጎዲያ ደግሞ እንሰማል ይሆናል ከዛ በላይ ከፍተኛ የመንግስት ባለስልጣናት በዚህ ስብሰባ ላይ ለመክፈትና ለመዝጋትም እድል ብቻ ለእነሱ የመስጠት ሳይሆን የክብር ግብዣዎችንም አድርገናል እና በዚህ ደረጃ እንግዲህ እስከሆነ ድረስ በኢትዮጵያ መንግስት በኩል እውቅና አለው ብለን ነው የምናምነው። በዚህ ላይ ጥሩ ግልጥ በሆነ መንገድ ትብብር እንደሚኖር እንገምታለን። አንዳንድ ጠንከር ተብሎ ያልታሰ ሩ ነገሮች አሉ እንጂ ስብሰባውን ለማካሄድ ምንም ችግር የለም። ስብሰባው የሚካሄድበት ቦታን፣ ደ ሴኪዩሪቲውን፣ ወጪውን ምናምን በሚመለከቱ እንግዲህ ንግግሮች እያደረግን ነው እና ይሄ ደግሞ ከዚህ የሚሄዱ የኢትዮጵያ ምሁራን ሀገሪቱን ለመርዳት የራሳቸውን ድርሻ ለማበርከት የራሳቸውን ገንዘብ ወጪ አውጥተው የሚሄዱበት እንጂ አምስት ሳንቲም ከኢትዮጵያ መንግስት የሚጠይቁ አይደሉም እና ይሄንን በተደጋጋሚ ዶክተር አብይ ጠቅላይ ሚኒስትሩ በጠየቁት መሰረት በሀገራቸው ጉዳይ ላይ ያላቸውን የሙያ ችሎታ በመጠቀም ለመርዳት ለማበርከት፣ ለማገልገል ሙሉ ፍላጎት አላቸው እና ይህ ስብሰባ ለዛ በር ይከፍታ ያን እድል የኢትዮጵያ መንግስት ሊጠቀምበት ይገባል። በዚህ ስብሰባ አማካይነት ብዙ የኢትዮጵያ ባለሙያዎች ደግሞ በመመሰጥ በማየት እና ያነሳሳቸዋል ወደ አገራቸው እንዲመለከቱ ነጻ አገልጋሎት ለአገራቸው ለመስጠት እንዲችሉ አሁን በዚህ ጥናት የምናቀርባቸው ነገሮች ብዙ ገንዘብ ፈሶበት መንግስት ቢያሰ ብዙ ገንዘብ የሚፈስበት ነው። ይሄንን ኢትዮጵያኖች በራሳቸው ወጪ በራሳቸው ጊዜ በራሳቸው ድካም አድርጎ ለሀገራቸው የሚያበረክቱት ነው እና የኢትዮጵያ መንግስት ይሄን ይደግፋል ብለን ተስፋ እናደርጋለን። እንደውም አንድ ጥያቄ እዚሁ መለሱልኝ። ይህን የሚያክል ግዙፍ ስብሰባ ከመላው ዓለም የተሰባሰቡ ምሁራንን ስትጠሩና በትልልቅ ደረጃዎች ስታካሂዱ ወጫችሁ መቼም ቀላል አይሆንም እና ከየት ልታመጡት ነው? ኢትዮጵያ እንዲሁም ገንዘብ እየለመነች ነው፣ ልጆቿን ከሻይ ከቡና ሳይቀር እያሉ ነው ጠቅላይ ሚኒስትሩ የሚል ጥያቄ ነበረኝና። በትክክል ወጪያችንን በራሳችን ነው የምንችለው። በዚህ አጋጣሚ የኢትዮጵያን አየር መንገድ ለማመስገን እንፈልጋለን። በዚህ በፕሮግራማችሁም ላይ በእያንዳንዱ ገጽ ግርጌ ላይ የኢትዮጵያ አየር መንገድን አየዋለሁ። አዎ ይሄን ያደረግንበት ምክንያት የኢትዮጵያ አየር መንገድ ሶስት ነጻ ቲኬቶችን እና የአስር በመቶ ዲስካውንት ወይም የዋጋ ቅናሽ አድርጎልን፣ እንግዲህ አሁን እኛ ባለን ቁጥር ከአርባ በላይ ኢትዮጵያኖች ናቸው ቲኬት ገዝተው እየሄዱ ያሉት። በዚህ ጉባኤ ላይ የሚሳተፉት እንግዲህ በጣም ብዙ ናቸው። እነኚህ ከኢትዮጵያ ኤርላይንስ ነው ቲኬት የሚገዙት። በዛ ላይ የአስር በመቶ ሲያደርጉ ሶስት ነጻ ትኬት ለቪዥን ኢትዮጵያ አበርክተዋል፣ እና ለዚህ ምስጋናችን ከፍ ያለ ነው። በዛም ምክንያት ደግሞ የኢትዮጵያን ኤርላይንስ ኮስፖንሰር ብለን እዛ ላይ ያስቀምጠናል። መቼም ከፍተኛ ባለስልጣናት ሲሉ ቅደም ሲል ጋባዡም ሲጠሯችሁም የነበሩት ጠቅላይ ሚኒስትሩ ናቸው እና ጠቅላይ ሚኒስትሩን፣ ፕሬዚደንቷን፣ ምክትል ጠቅላይ ሚኒስትሩን እንደዚህ እንደዚህ አይነት ከፍተኛ ባለስልጣናትን ማለት ይመስለኛል። እንግዲህ በእኛ ደረጃ ደስታውን አንችለውም። ስብሰባው ክቡር ፕሬዚደንት ሳለ ወርቅ ዘውዴ ቢከፈትልን የጉባኤው መደምደሚያ በተለይ የጉባኤው መጨረሻዎች ላይ ደግሞ በጣም ጠቃሚ የሆኑ ልዩ እንግዶች የምንላቸው የሚቀርቡበት ነው። በዛ ላይ ዶክተር አቢይ ተገኝተው ያዩቸውን ነገሮች የተገነዘቧቸውና የሚጎሉንንም ነገሮች ወቅሰውንም የሚበረታታውንም አበረታተውን ቢዘጉልን ትልቅ ትልቅ ደስታ እና ምናልባት ለጉባኤው ከበሬታ ብቻ ሳይሆን ኢትዮጵያም ሕዝብ ከልቡ ሊሰማቸው እንዲችል ግብአት ይሆናል ይሄ ብለን ተስፋ እናደርጋለን። እንግዲህ የሚጨምሩት ካለ ጥቂት ደቂቃ ልስጥዎትና ላሰናብቶት ለስራው አመሰግናለሁ። በእርግጥ አንደኛ ቮይስ ኦፍ አሜሪካ ከልብ አመሰግናለሁ። ከአሁን በፊት በምናደርጋቸው ፕሮግራሞቹ በሙሉ እርዳታችሁ እና ትብብራችሁ ጎሎብን አያውቅም እና ትልቅ ትልቅ ምስጋናዬን አቀርባለሁ እና ጉባኤው እንዴት ለመግባት ይቻላል የሚለው ጥያቄ ነው። የደህንነት ጥያቄ አለ። ስለዚህ ቀደም ብሎ መመዝገብ ያስፈልጋል እና እንዴት ለመመዝገብ ይቻላል ለሚለው ቪዥን ኢትዮጵያ ኦርግ የሚል ዌብሳይት አለን። የቪዥን ኢትዮጵያ ድረ ገጽ አለ እዛ ላይ በመሄድ ይመዝገቡ የሚል አለ። እዛ ላይ ሰዎች ሲመዘገቡ በር ላይ የሚገቡ ሰዎች ስማቸው ሊስት ላይ መኖር አለበት። መታወቂያቸውን እንዳይረሱ ይዘው ይመጣሉ። ያ እየተስተያየ ነው የሚገቡት። ስለዚህ ግን በፊት ቅድመ ምዝገባ ያስፈልጋል። ነጻ ነው። ሰው መመዝገብን መፍራት የለበትም። የሚከፈል ገንዘብ የለም። ጉባኤው ለመግባት ግን የሚችሉት ከተመዘገቡ ብቻ ነው እና ለመመዝገብ ቪዥን ኢትዮጵያ እንደ አንድ ቃል ኦርግ በሚለው ሲከፍቱት ተመዝገቡ ሬጅስተር የሚል አለ። እሱን ሲነኩ ይመዘገባሉ። እና ይሄንን ሰው ከሰማልን ትልቅ እርዳታ ነው። እና ለእኛም ያቀልልናል። ጉባኤውን በጊዜ ለመጀመር ያለ ችግር ለመጀመር ያስችለናል። መደነባበር ሳይኖር በር ላይ ዶክተር ጌታቸው በጋሻው የፊታችን ታህሳስ አስራ ስምንትና አስራ ዘጠኝ ሐሙስና ዓርብ የምታካሄዱትንም ጉባኤ እንደዚሁ ተከታትለን ለሕዝብ ለማቅረብ ጥረት እናደርጋለን። ከዚያም በኋላ ለማጠቃለያውም ወደ እርስዎ እንመለሳለን። ሌሎች ተሳታፊዎችንም እንዲሁ ለማነጋገር ጥረት እናደርጋለን። ጉዟችሁ፣ ስራችሁ የተሳካ እንዲሆን እመኛለሁ። በእኔ በኩል እግዜር ይስጥልኝ። ለጊዜው በጣም በጣም እግዜር ይስጥልን። ከልቤ አመሰግናለሁ።